የምስራች ድምፅ ነው። ተስፋ ለሴቶች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 ሰላም ጤና ይስጥልኝ። የተወደዳችሁ የተስፋ ለሴቶች የሬዲዮ ፕሮግራም ተከታታዮች የጌታችን የኢየሱስ ክርስቶስ ጸጋና ምሕረት ይብዛላችሁ እያልን የዛሬውም ፕሮግራማችንን እንጀምራለን። አሁ እንግዲህ ዛሬም እንደ ከዚህ በፊቱ ሁሉ ያስተምራሉ፣ መንፈሳዊም ሆነ ስጋዊ ጥቅም አላቸው ያልናቸውን ይዘንላችሁ ቀርበናል። ዛሬ ካዘጋጀነው መካከል ላለፉት ሁለት ሳምንታት ስናቀርበው የነበረውን እርግዝናና ወሊድ ጋር በተያያዘ ሊደረጉ ስለሚገባቸው ቅድመ ሁኔታዎች ዛሬም ቀጣይ ክፍል አለን። ፕሮግራሙን አዘጋጅቼ በማቅረብ እኔ አስራት ፈይሳና በመስተንግዶ የምስራች ጥላሁን እስከ ፍጻሜ አብረናችሁ ነን። ወደ ፕሮግራማችን ከማለፋችን በፊት ጊዜውን በጸሎት ለእግዚአብሔር አሳልፈን እንስጥ። እግዚአብሔር ሆይ እጅግ አድርገን እናመሰግናለን። እያንዳንዳችንን ጠብቀህ ለዚህ ቀን ስላበቃህን ስለበዛልን ምሕረትና ቸርነት በጌታ በኢየሱስ ስም እናመሰግናለን። አሁንም እንሆ በፊት አለን አድማጮቻችንን ይዘን በፊት እንቀርባለን በጌታ በኢየሱስ ስም እንድትናገረን፣ እንድትመክረን እግዚአብሔር ሆይ እንድታስተምረን በጌታ በኢየሱስ ስም እንጸልያለን። ሁሉ ላንተ ክብር ይሁን በጌታ በኢየሱስ ስም አሜን።

ውድ እህቴ ሆይ ዛሬ እኔና የምስራች ካንቺ ጋር ለመውለድ ስለመዘጋጀት እንነጋገራለን። ይህም ማለት ልጅ ለመውለድ ዝግጁ መሆን ማለት ነው። ውድ እህቴ ሆይ በኢትዮጵያ ከእርግዝናና ወይም ልጅ ከመውለድ ጋር በተያያዘ ብዙ ሴቶች እንደሚሞቱ ታውቂያለሽ? አዎ ከመቶ ሺህ ወላድ እናቶች መካከል 673ቱ ይሞታሉ። ይህም በየአመቱ ብዙ ልጆች እናቶቻቸውን እያጡ የሚንከባከባቸው ማንም ሳይኖር ብቻቸውን ይቀራሉ ማለት ነው። ሁ በጣም ብዙ ናቸው። እነዚህ ሁሉ ምስኪን ልጆች ያለ እናት ያድጋሉ ማለት ነው። በጣም ያሳዝናል። አዎ እኔም በጣም አዝናለሁ። እውነት ነው፣ ብዙ ሴቶች ነፍሰ ጡር ከመሆንና ከመውለድ ጋር ተያይዞ ይሞታሉ። ነገር ግን ይህ እንዲቀንስ ማድረግ ይቻላል። ባለፉት ሁለት ሳምንታት እንደተነጋገር ነው ይህ የእናቶች ሞት እንዲቀንስልን፣ አንደኛው ነፍሰ ጡር ሴቶች የቅድመ ወሊድ ጥንቃቄ ማድረጋቸው ሲሆን፣ ሁለተኛው ሴቶች በነፍሰ ጡርነታቸውና ልጅ በሚወልዱበት ጊዜ ያለውን የአደጋ ምልክት ማወቃቸው ነው። በሶስተኛው ነገር ሁሉም ነፍሰ ጡር ሴቶች ልጃቸውን ለመውለድ በሚገባ መዘጋጀታቸው ነው። አንዲት ሴት ነፍሰ ጡር በምትሆንበት ጊዜ ማረጋገጥ ያለባት አንድ ነገር አለ ለምትወልደው ልጅ ዝግጁ መሆኗን ነው። ብዙውን ጊዜ ይህ በግምት ከዘጠኝ ወራት በኋላ ይሆናል። ውድ እህቴ ሆይ፣ እስኪ ልጅሽን ለመውለድ ማድረግ ስለሚገባሽ ዝግጅቶች አስቢ። ከዚህ የመሸጋገሪያ መዝሙር በኋላ እንወያያለን። እንደ ተነጋገርነው ነፍሰ ጡር መሆናችንን በምናውቅበት ጊዜ በአቅራቢያችን ወዳለው ጤና ጣቢያ ብንሄድ መልካም ነው። እዚያ ያሉ የጤና ባለሙያዎች ነገሮች እንዴት እንደሆኑ ይመረምራሉ። ሁሉም ነገር ደህና መሆኑን ወይም ችግር ቢኖር ወደ ጤና ጣቢያ ወይም ወደ ሆስፒታል ያስተላልፉናል። ለመውለድ እንድንዘጋጅም ሊረዱን ይችላሉ። አየሽ፣ ውድ እህቴ ሆይ፣ በምጥ ከመያዝሽ በፊት ይህንን መረዳት አለብሽ። በጣም ብዙ ሴቶች በቤት ውስጥ መውለድን ይመርጣሉ። ምክንያታቸውን ሲጠየቁ በልጆቼ ምክንያት በቤት መውለድ እፈልጋለሁ፣ እኔ ከሌለው ማን ይንከባከባቸዋል? እንዲሁም እኔ በቤት ከሌለው ቀይን ማን ይጠብቃል? ስለዚህ በቤተሰቤ አጠገ አጠገም መሆን እፈልጋለሁ ይላሉ። ሌሎች ደግሞ ሁለት ልጆች ወልጃለሁ፣ ያኔ ሁሉም ነገር ደና ነበር። ታዲያ ለሶስተኛው ልጄ ወደ ሐኪም ቤት መሄድ ለምን ያስፈልገኛል? ይላሉ። ሁለት ጊዜ ወይም ከዚያ በላይ ጤናማ በሆነ መንገድ ስለወለድሽ ሁል ጊዜ ያለ ችግር እወልዳለው ብለሽ አታስቢ። በእርግዝናሽ ጊዜ ችግር ያላጋጠመሽ ቢሆንም እንኳ አንዳንድ ጊዜ ያልተጠበቁ ነገሮች ይከሰታሉ። ምጥ በሚጀምርሽ ዕለት ልጅሽ ወደ ተቃራኒ አቅጣጫ ይዞርና በጎኑ ይተኛል። በድንገትም ደም መፍሰስ ሊጀምርሽ። ልጅሽ ከፊተኞቹ ልጆችሽ የበለጠ ትልቅ ሊሆን ይችላል። ምጥ ከያዘሽ ከአንድ ቀን ወይም ከ24 ሰዓት በላይ ሊራዘም ይችላል። ደግሞም ሊያስመልስሽ፣ የማየት ችግርና ከባድ ራስ ምታት ሊያጋጥምሽ ይችላል። በምጥ ጊዜ የሚከሰተው ነገር ከቶ ልታውቂ አትችም። ውድ እህቴ ሆይ፣ ልክ አሁን ከጠቀስኳቸው ነገሮች መካከል አንዱን ቢያጋጥምሽ ማድረግ የምትችው አንድ ነገር ብቻ ነው። ይሄውም እርዳታ መሻት ነው። ወደ ሆስፒታል ወይም ወደ ጤና ጣቢያ መሄድ ይኖርብሻል። ደግሞም ብዙ ሴቶች በሚወልዱበት ጊዜ እንደሚሞቱ ልንገርሽ። ስለዚህ ወደዚያ እንዴት እንደምትሄጂ የምትሄጂበትን በቂ ገንዘብ ስለማግኘትና እንዲሁም በዚያ ስለመቆየት ማሰቡ መልካም ነው። ውድ እህቴ ሆይ አሁን ያለውን ሁልጊዜ አስታውሺ። ሁለት ልጆችሽ ጤናማ በሆነ መንገድ መገላገልሽ በሶስተኛው ልጅ ያለ እንከን ወይም ያለ ተጨማሪ ሕመም ትገላገያለሽ ማለት አይደለም። ስለዚህ በወሊድ ጊዜ ችግር ቢገጥምሽ ወደ ሆስፒታል ትሄጂ ዘንድ በቂ ገንዘብ ብትቆጥቢ መልካም ነው። እህቴ ሆይ እንደምታውቂው ነፍሰ ጦር በሆንሽ ጊዜ አንድ የሚሆን ነገር አለ። ይኸውም በሰላም ይሁን ወይም አይሁን አንድ ቀን ትወልጃለሽ። እንዴት እንደምትወልጂ ግን ማንም አያውቅም። ያንን በእርግጥ የምናውቀው በወልድሽ ጊዜ ብቻ ነው። ነገር ግን አንድ ቀን ትወልጃለሽ። እስቲ አንድ ነገር ልጠይቅሽ። ባለቤትሽ ወይም የቅርብ ቤተሰብሽ በምጥ በተያሽበት ጊዜ ገንዘብ አሰባስበው ወይም ከብት ሽጠው አንቺን ወደ ሐኪም ቤት ለመውሰድ ምን ያህል ጊዜ ይወስድባቸዋል? መገመት ይከብዳል። አዎ፣ በዚህ ጊዜ ሁሉ ማማጥሽን ትቀጥያለሽ። ጊዜ ባለፈ መጠንም አንቺና ልጅሽ የበለጠ ትደክማላችሁ፣ ለከፋ አደጋም ልትጋለጡ ትችላላችሁ። ነገር ግን አስቀድሞ ገንዘብ መቆጠብሽ ሕይወትሽን ያድናል። ቢያንስ ደግሞ ከወሊድ ጋር ከተያያዘ ችግር ውስጥ ከመውደቅ ያድንሻል። ስለዚህ ያረገዝሽ መሆንሽን እንደ ተገነዘብሽ ገንዘብ እንድታጠራቅሚና በቤትሽ ውስጥ ባለ ደህና ስፍራ እንድታኖሪ ልመክርሽ እፈልጋለሁ። የምትኖሪው በገጠር ከሆነ ከሩቅ አካባቢ የመጓጓዝ ሁኔታ ብዙውን ጊዜ በሸክም መሄድን የሚያካትት ሲሆን በዚያ ምክንያት የሚሸከሙ ወንዶች ያስፈልጋሉ። ይህም በጊዜው ካልተዘጋጀ ለቤተሰብሽ ወይም ሌላ ዘመድ በቂ ወንዶችን በመሰብሰብ ብዙን ጊዜ ሊያጠፋ ይችላል። ይህም በቀላሉ የቅርብና የረጅም ጊዜ ስቃይሽን ያባብሰዋል። ይህ አስቸጋሪ ይሆናል፣ ነገር ግን ምጥ ከመያዝሽ በፊት የሚሸከሙሽን ወንዶች ከሰፈራችሁ ማሰባሰብ ትችያለሽ ብዬ አስባለሁ። ይህ በጣም ጥሩ ነገር ነው። ስለዚህ ወደ ጤና ጣቢያ ወይም ወደ ሆስፒታል ሊወስዱሽ በሚያስፈልግበት ጊዜ እርዳታ ማግኘት ትችይ ዘንድ የዚህ አይነት ማህበራዊ ኑሮን ማቋቋም ትችያለሽ። ሴቶች ሁል ጊዜ ማህበራዊ ኑሮ አባሎች እንዲሆኑ አበረታቷቸው። ይህ ከሆነ ከአቅም በላይ የሆነ ችግር በሚከሰትበት ጊዜ ይህ ዘዴ ቀላልና ፈጣን ይሆናልና ነው። ብዙ ሰዎች በእግዚአብሔር ወይም በአንዳንድ መንፈሳዊያን ኃይላት ላይ ይታመናሉ። የእግዚአብሔር ፈቃድ ቢሆን ወይም ቢፈቅድ የሚሉትን የመሳሰሉ አባባሎች በሀገራችን በጣም የተለመዱ ናቸው። በእርግጥም እግዚአብሔር ሕያው ነው። እንዲሁም ተፈታታኝ ሁኔታዎች በሚያጋጥሙንና ለእርዳታው ደርሱ በምንጮህበት ጊዜ እግዚአብሔርን ማመን የሕክምና እርዳታ የሚያስፈልገው ተጨማሪ ህመም አያጋጥመኝም ብሎ ከመናገር ጋር አንድ አይደለም። ክርስቲያኖች እንደማያምኑ ሰዎች ሁሉ እኩል የወሊድ መዛባት እያጋጠማቸው ነው። ክርስቲያን መሆን ለምሳሌ የተራዘመ ምጥ እንዳያጋጥምሽ አይከላከልልሽም። ደግሞም እግዚአብሔር እንድናስብና እንድናንቅድ የተፈጥሮ እውቀትና ጭንቅላትን ሰጥቶናል። ማቀድ፣ ለሚያጋጥም ተጨማሪ ህመም መዘጋጀት ምንም ስህተት የለበትም። እግዚአብሔር በዝግጁነታችን ሊሰራ ይችላል። በቤትሽ በሰላም የምትገላገኝ ከሆነ እግዚአብሔርን የምታመሰግኝበት ጊዜ ነው። ያዘጋጀሹ ነገር አልባከነም። ገንዘቡ አሁንም ያንቺ ነው። በሌላ በኩል ተጨማሪ ሕመም በሚነሳብሽ ጊዜ ወደ ሆስፒታል ወይም ጤና ጣቢያ ለመሄድ ዝግጁ ከሆንሽ፣ ያ የልጅሽንና የራስሽን ሕይወት የሚያድን ሊሆን ይችላል። ከወሊድ ጋር ለተያያዘ ተጨማሪ ሕመም ዝግጅት ማድረግ ለዘላለም ሕይወት መዘጋጀት ነው። ውድ እህቴ ሆይ ከእርግዝና ጋር በተያያዘ ልናደርጋቸው ስለሚገቡ አንዳንድ ጥንቃቄዎች ያዘጋጀ ነውን ለዛሬ ያልነውን በዚሁ አበቃን። ሳምንት ተከታዩን ክፍል ይዘን እንመለሳለን። አሁን ወደ ትምህርት ለነፍሳችን እናልፋለን። በዛሬው ትምህርት ለነፍሳችን ዝግጅታችን ውስጥ በማቴዎስ 25 ከቁጥር 1 እስከ 10 ወዳለው የአስሩ ቆነጃጀት ምሳሌ ታሪክ

ውድ እህቴ ሆይ በትምህርት ለህይወታችን ላይ ከቀረበው ዝግጅታችን ብዙ ቁም ነገሮችን እንደምታገኘ አስባለሁ። አዎ እንግዲህ አንዲት ሴት ስታረግዝ ጊዜው ደርሶ ወልዳ ልጅን ለመታቀፍና በአይኗ ለማየት ትጓጓለች። እርሷ ብቻ ሳትሆን ሁሉም የቤተሰቡ አባል ቤተ ዘመድም ጭምር ይናፍቃል። የሁሉም ሰው ጭንቀት ወይም ሐሳብ ልጁን ለማየት እንጂ በምን አይነት መልኩ እንደሚሆን ብዙውን ጊዜ አይታሰብም። ያለመዘጋጀት ደግሞ የሚያመጣው የራሱ የሆነ ተጽዕኖ አለው። ለሁኔታዎች ራስን ማዘጋጀት ደግሞ ዋጋ መክፈልን የሚፈልግ ነገር ነው። በመጽሐፍ ቅዱስ ውስጥ መዘናጋት ስለሚያስከትለው ጉዳት የሚያስረዳ አንድ ምሳሌ ተጽፏል። ይህንን ምሳሌ የተናገረው ራሱ ጌታችን ኢየሱስ ክርስቶስ ምድር ላይ በነበረበት ጊዜ ነው። ምሳሌውም ስለ አስር ቆነጃጅት ነው። እነዚህ ቆነጃጅት አንድን ሙሽራ ተቀብለው ወደ ሰርግ ግብዣ ለመግባት የታሰቡ ናቸው። አዎ ወደ ሰርግ ቤት ከሙሽራው ጋር መግባት ምንኛ ደስ የሚያሰኝ ነገር ነው? የሰዎች ሁሉ አይን በሙሽራውና በሚዜዎቹ ላይ ነው። በሁሉም ነገር ቅድሚያ የሚሰጠው ለእነርሱ ነው። እድምተኛ ሁሉ የተገኘው የእነርሱን ደስታ ለመካፈል ነው። እንግዲህ ከነዚህ አስር ቆነጃጅት መካከል አምስት ልባሞች፣ አምስት ደግሞ ሰነፎች ነበሩ። ለምን ይሆን ልባምና ሰነፍ ተብለው የተከፈሉት? ይህንን ታሪክ የምናገኘው በማቴዎስ ምዕራፍ 25 ቁጥር አንድ ጀምሮ ነው። አብረንና አንብበው በዚያን ጊዜ መንግስተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ አስር ቆነጃጅትን ትመስላለች። ከእነርሱም አምስቱ ሰነፎች፣ አምስቱም ልባሞች ነበሩ። ሰነፎቹ መብራታቸውን ይዘው ከእነርሱ ጋር ዘይት አልያዙም እና ልባሞቹ ግን ከመብራታቸው ጋር በማሰሯቸው ዘይት ያዙ፣ ይላል። አየሽ፣ ውድ እህቴ ሆይ ሁለቱም መብራታቸውን ይዘዋል። ልዩነታቸው ግን ልባሞቹ ተጨማሪ ዘይት ይዘዋል፣ ሰነፎቹ ግን አልያዙም። ታዲያ ይህ ምን ልዩነት ያመጣል ትይ ይሆናል። አዎ ከጊዜ አንጻር ትልቅ ልዩነት ያመጣል። ምን እንደሚያጋጥማቸው አይታወቅም። ብዙውን ጊዜ እኛ ለአንድ ነገር ስንዘጋጅ እንዳሰብነው ብቻ ሊሆን እንደሚችል ማሰብ የለብንም። ምክንያቱም ከእያንዳንዷ ደቂቃ በኋላ ምን ሊከሰት እንደሚችል አይታወቅም። አንቺ እርጉዝ ከሆንሽ ከተወሰኑ ጊዜያት በኋላ እንደምትወልጂ ታውቂያለሽ። ግን በትክክል መቼ እንደምትወልጂና በእንዴት አይነት ሁኔታ እንደምትወልጂ አታውቂም። ምን ሊገጥምሽ እንደሚችል መገመት እንኳን ለአንቺ ለሕክምና ባለሙያዎች ራሱ በቁርጠኝነት የሚታወቅ አይደለም። ስለዚህ ነው እንግዲህ ቀድሞ ነገሮችን አስቦ መዘጋጀት የሚያስፈልገው። ወደ ቆነጃጅቶቹ ታሪክ እንመለስ። ማቴዎስ ምዕራፍ 25 ከቁጥር 5 እስከ 9። ሙሽራውን በዘገየ ጊዜ ሁሉ እንቅልፍ እንቅልፍ አላቸውና ተኙ። እኩለ ሌሊትም ሲሆን፣ እነሆ ሙሽራው ይመጣል፣ ትቀበሉት ዘንድ ውጡ የሚል ውካታ ሆነ። በዚያም ጊዜ እነዚያ ቆነጃጅት ሁሉ ተነሱና መብራታቸውን አዘጋጁ። ሰነፎቹም ልባሞቹን፣ መብራታችን ሊጠፋብን ነው፣ ከዘይታችሁ ስጡን አሏቸው። ልባሞቹ ግን መልሰው ምናልባት ለኛና ለናንተ ባይበቃስ ይልቅ ሰው የሚሸጡት ሄዳችሁ ለራሳችሁ ግዙ አሏቸው ይላል። አየሽ ውድ እህቴ ሆይ፣ ሙሽራው ዘገየ። እነዚህ ቆነጃጅት ሙሽራው እንደሚመጣ እንጂ ትክክለኛ መምጫ ሰዓቱን አያውቁም። ስለዚህ ተዳከሙ። ከሁሉ በላይ ደግሞ የአምስቱ ቆነጃጅት ተጨማሪ ዘይት አለመያዛቸው የከፋውን የከፋ ሆነ። ነገሩ ዘይታቸው በማለቁ ቢያበቃ ደግሞ የበለጠ ጥሩ ነበር። እንደገና ሙሽራ መጣ በርበሬ ቀንጥሱ እንደሚባለው ገና ዘይት ፍለጋ ሊባዝኑ ወጡ። ቢሳካላቸው መልካም ነበር። ቁጥር አስር ላይ እንዲህ ይላል፦ ሊገዙ በሄዱ ጊዜ ሙሽራው መጣ፣ ተዘጋጅተው የነበሩትም ከእርሱ ጋር ወደ ሰርጉ ገቡ፣ ደጁም ተዘጋ ይላል። አያሳዝንም? እንደ ሌሎቹ ቆነጃጅት እነዚህኞቹም ራሳቸውን ለማስዋብና ሙሽራውን ለማጀብ ተዘጋጅተው ነበር። የሚበቃውን ዝግጅት ባለማድረጋቸው ምክንያት ብቻ ከዚህ ከመሰለ ደስታ ተደናቀፉ። አየሽ እህቴ ሆይ ከነዚህ ቆነጃጅት ሕይወት ትልቅ ትምህርት መውሰድ እንችላለን። ለማንኛውም የሕይወታችን ግብና ዓላማ ተዘጋጅተን መጠበቅ እንዳለብን እንማራለን። መቼም ጌታ ኢየሱስ ሙሽራችን አንድ ቀን ተመልሶ ይመጣል። ነገር ግን መቼ እንደሚመጣ በትክክል አናውቀውም። ስለዚህ ሁል ጊዜ ተዘጋጅተን እርሱን መጠበቅ እንዳለብን ነው ከዚህ የምንረዳው። የዚያን ጊዜ ወይም ዘመን ካለፈ በኋላ ወዲህና ወዲያ መሯሯጡ የሚያዋጣ አይደለም። ልክ እንደ አምስቱ ቆነጃጅት ሙሽራው ሲመጣ ዘይት ፍለጋ መሄድ እንዳይሆንብን መጠንቀቅ ይገባናል። አንቺስ እህቴ ሆይ ተዘጋጅተሻል? ጌታ ይመጣል፣ ለእያንዳንዱም እንደ ስራው ይከፍላል። በእርሱ የሚታመኑትንና ልባሞችን ወደ ግብዣው ይዞ ይገባል። ከነዚህ ወደ ግብዣው ከሚገቡት መካከል ለመሆን ከኛ የሚጠበቀው በክርስቶስ ኢየሱስ በማመን የእግዚአብሔር ልጅ መሆን ነው። እግዚአብሔር እያንዳንዳችንን ሲፈጥረን በዓላማ ነው፣ ሕይወትንም ሰጥቶናል። እኔንም ሆነ አንቺን በግለሰብ ደረጃ ያውቀናል። በሕይወትሽ በየትኛው መንገድ ወይም ችግር ውስጥ ብታልፊ እግዚአብሔር ያይሻል፣ ይራራልሻልም። አየሽ እህቴ ሆይ ልክ እንደነዛ ሙሽራውን እንደሚጠባበቁት አስር ቆነጃጅት እኔና አንቺም ተዘጋጅተን ሙሽራው ኢየሱስን እንድንጠብቀው እድል አግኝተናል። ታዲያ ከነዛ ዘይታቸውን በማሰሮ ከያዙት ከአምስት ቆነጃጅት ወገን ነው ወይስ ከአምስቱ ዘይት ካልያዙት መመደብ ነው የምትፈልጊው? እርግጠኛ ነኝ ዘይት ከያዙት እንደምትይ። አዎ ሙሽራው ሲመጣ በክብር ከእርሱ ጎን ለመቀመጥ የመዘጋጃ ጊዜው አሁን ነው። ወደ እርሱ በመመለስ የነገ የዘላለም ሕይወት ተስፋችንን መጨበጥ ያለብን ዛሬ ነው። ልክ ሙሽራው በስንት ሰዓት እንደሚመጣ እንዳላወቁት ቆነጃጀት እኛም ኢየሱስ እንደሚመጣ እንጂ መቼ እንደሚመጣ አናውቅም። ነቅተን ለመጠበቅ የመጀመሪያው እርምጃችን ወስነን እርሱን መከተል ነው። ከዚህ በፊት እንደዚህ አይነት ውሳኔ አድርገሽ ከሆነ በጣም ትክክለኛ ውሳኔ ነው። በርትተሽ የእግዚአብሔርን ቃል በማንበብና በመጸለይ ህይወትሽን በእግዚአብሔር ፊት እንድታጠነክሪ እኔ ዛሬ አበረታታሻለሁ። ነገር ግን ከዚህ በፊት ይህንን ውሳኔ አላደረግሽ እንደሆነ አሁን ከኔ ጋር ይህንን ጸሎት አብረን እንጸልይ። የሰማዩ አባቴ እግዚአብሔር ሆይ አንተ ቅዱስና ጻድቅ ነ ስለ ወደድከኝ አመሰግንሃለሁ። ኃጢአት በመስራት አንተን በድያለሁ ካለብኝ ኀፍረትና እርግማን ነጻ ያወጣኝ ዘንድ ልጅህ ኢየሱስ ክርስቶስን ስለ ላክህ አመሰግንሃለሁ። በእኔ ፈንታ እርሱ ሞቶ ከሞት ነጻ እንዲያወጣኝ ስላደረግክም አመሰግንሃለሁ። ይህንን አዳኝን መከተል እሻለሁ። ይቅር በለኝና ተቀበለኝ፣ ልጅህም አድርገኝ። ያንተን ሰላምና እረፍት በውስጤ ሙላ። ስለ ተቀበልከኝ አመሰግንሃለሁ። በጌታ በኢየሱስ ስም 阿明 ባለፈው ሳምንት ጉዲፈቻን አስመልክቶ ወንድም ማሙሻ ፈንታ ትምህርት ጀምረውልን እንደነበር የሚታወስ ነው። ዛሬም ከዚያ የቀጠለውን ክፍል ይዘን ቀርበናል። እስከ ፍጻሜ ቆይታችሁ እንድትከታተሉ እንጋብዛችኋለን። ትንሽ ለመጨመር ያህል አሁን የአገር ውስጥ ጉዲፈቻን በተመለከተ በተለይ ክርስቲያኖች ትልቅ ጥያቄ ያስነሳብናል። ትልቁ ጥያቄ ይሄ የክርስቶስ ፍቅር ገብቶናል ወይ የሚል ጥያቄ ነው። ምክንያቱም በሀገራችን አምስት ነጥብ አምስት ሚሊዮን የሚሆኑ ወላጅ ያጡ ልጆች ባሉበት ምድር ላይ ስለ እነርሱ አለመጸለይ ለእነርሱ እንክብካቤ አለማድረግ ለእነርሱ ወላጅ አለመሆን እኮ ትልቅ ጥያቄ ያስነሳብናል እኛ ልጅ የሆንበት የክርስቶስ ፍቅር ገብቶናል ወይ ምክንያቱም በእንትን መርካት የለብንም ማቴሪያል በመስጠት መርካት የለብንም ቁሳቁስ በመስጠት ወላጅነትን መተካት አይቻልም ምክንያቱም አሁን በተለያየ ማኅበረሰብም አለ የማደጎ ልጅ እንደዚህ እንደዚህ ይባላል። ግን እኩል ልጅ አይደለም። እኩል ልጅ ሳይሆን ዝም ብሎ አልፎ አልፎ የምንረዳው አይነት ነው። ግን መጽሐፍ ቅዱስ በግልጽ እንደሚነግረን እግዚአብሔር ልጆቹ ሲያደርገን እኩል መብት ነው የሰጠን። አባ አባት ብለን የምንጮህበትን የልጅነት መብት ሰጥቶናል። ሮሜ ስምንት ላይ እንደምናነበው ገላትያ ምዕራፍ አራት ላይ እኩል ወራሽ አድርጎናል። ከእስራኤል ጋር ለምሳሌ ያየን እንደሆነ ኤፌሶን ሁለትም ላይ እኩል መግባት አግኝተናል ይላል። ከሌሎች ልጆች ያሉን እራሱ ልጅ ከሌለን ሽ ሌሎች ልጆች ያሉን እንኳን እኩል ልጅነት መብትን ነው የምንሰጠው። ይሄ በጣም አስፈላጊ ነገር ነው። አሁን እንደተነሳው ነው፣ በውጭ ሀገር ያሉ ክርስቲያኖችም ክርስቲያን ያልሆኑም ሰዎች ወላጅ እየሆኑ የኢትዮጵያን ልጆች ይዘዋቸው ይሄዳሉ። አውሮፕላኑ ወደ ውጭ ሀገር ስንሄድ በአብዛኛው የተሞላው ልጆችን ይዘው በሚሄዱ ነጮች ነው የተሞላው። በአንድ በኩል ጥሩ ነው። በቃ እነኚህ ልጆች እኛ ተነስተን ወላጅ ካልሆን ናቸው እነሱ መጥተው ወላጅ ቢሆኗቸው ጥሩ ነው። በቃ ትልቅ እድል ነው። ግን ዘላቂ መፍትሔ አይሆንም። ውስን ነው። በጣም ውድ ነው። ቅድም የተነሱት ችግሮች አሉ። ከወሰዷቸው በኋላ ብዙ ችግሮች ይገጥሟቸዋል። የባህልና የቋንቋ ችግሮች ይገጥሟቸዋል። የቀለም ችግር ይገጥሟቸዋል። አሁን ይሄዱና ልጆች ያሏቸው ሰዎች አዶፕት ሲያደርጓቸው፣ እኔ ለምን ጥቁር ሆንኩ እያሉ እያስቡ ነው የሚያድጉት እኛ ጋር ሲያድጉ ግን ህዝባቸው ነው፣ ቋንቋቸው ነው፣ ቀለማቸው ነው። ያሁሉ ችግር አይገጥማቸውም። ያሁሉ ክራይስም አይፈጠርም። ፕላስ የእግዚአብሔር በረከትም ነው እያለፈ ነው ያለው። እነሱ እየመጡ በሀገራችን ላይ በረከት እያፈሱ ነው እየወሰዱ ያሉት። መጽሐፍ ቅዱስ ልጆች የእግዚአብሔር ስጦታ ናቸው ነው የሚለው። በጉዲፈቻም ሲሰጥ እግዚአብሔር ስጦታ ናቸው እና ያንን ስጦታ ያንን በረከት እኛ መጋራት መቻል ይኖርብናል። መነሳት፣ መጸለይ፣ ሁለት ሶስት እንኳን እየሆንን እየተጋገዝን ለምሳሌ እኔ ለአንድ ልጅ ወላጅ ለሌለው ወላጅ ላጣ ልጅ ወላጅ ለመሆን ስነሳ የኢኮኖሚ ችግር እንኳን ካለብኝ እኔና ባለቤቴ ወላጅ እንሁ ነው፣ አጠገቡ ያሉ ባይብል ስተዲ አብረውን የሚያጠኑ ለምን በገንዘብ አያግዙንም? እኛም ለምሳሌ ተጋግዘን እንኳን ማድረግ እንችላለን፣ በመጸለይ ሌሎች ወገኖችን በማነሳሳት መዳናችንን በጣም መዳናችንን ከፍ አድርገን ማውለብለብ አለብን። በዚህ መንገድ ነው የሄዳን ነው እኛም በዚህ መንገድ ሰው እናድናለን ማለት መቻል አለብን። በዚህ መንገድ ነው ልጅ የሆን ነው እኛም ደግሞ በዚህ መንገድ ልጅ እንሆናለን የሚለው መንፈስ በጣም ማስተጋባት ያስፈልጋል። እና እንደተነገረው እግዚአብሔር ትልቅ ስራ እየሰራ ነው። በቅድሚያ በኩል በሌሎችም ድርጅቶች በኩል ክርስቲያኖችን በጣም እያነሳሳ ነው። ብዙ ክርስቲያን ወገኖች ወላጅ ላጥሉ ሰዎች ወላጅ እየሆኑ ነው። ሁላችን ማድረግ አለብን። ለወንጌል ስርጭት ራሱ በጣም ይጠቅማል። ልጆቹን የጌታ ከማዕረግ አንጻር ብቻ ሳይሆን ወንጌል ለመመስከር ራሱ እግዚአብሔር ተስፋ ቢስ የነበር ነውን ሰው እንደዚህ ነው ያዳነን። እኛም እኛ በሰዎች ባዳንበት መንገድ ነው እግዚአብሔር ያዳነን ብሎ ሪፍሌክት ለማድረግም ይመቻል። እነኝህ ልጆች ደግሞ በቃ በዘምረው ያድጋሉ፣ አብረውን ጸልየው ያድጋሉ። ደግሞ ማን ያውቃል ቃል ማንን እያሳደግን እንደሆነ። ይሄም በጣም ትልቅ ነገር ነው። ሙሴ የሚያክል ሰው በጉዲፈቻ ነው ያደገው። ሙሴ የሚያክል ሰው ሄዶ በቅርጫት ተጥሎ የፈርዖን የልጅ ልጅ ልጅ አርጋ የፈርዖን ልጅ ልጅ አርጋው የልጅ ልጅ እንዲሆን የፈርዖን በቤተ መንግስት ነው ያደገው። ወዝ አዶፕት አርጋው ማለት ነው። የእስራኤል ታዳጊ የሆነ እስራኤልን የመራ ያ ታላቅ ሰው በቅርጫት የተጣለ ወላጅ ያጣ ልጅ ነበር። ያ ወላጅ ያጣ ልጅ ወላጅ አገኘ። ብዙሃንን ነጻ አወጣ። እስራኤልን ነጻ አወጣ። አስቴር የጉዲፈቻ ልጅ ነች። ዘመዷን ቢሆን መርዶኪዎስ የምታክል ታላቅ ሰው እግዚአብሔር በዚህ መንገድ ነው በቃ ሰው ያደርጋት። እና ማን ያውቃል ዛሬ አምጥተን ልጃችን ያደርግ ነው ሰው ሙሴ ይሁን ወይስ አስቴርት ይሁን ወይ ስንትና ይሁን ወይስ ማንን እንደሚያወጣ እግዚአብሔር ማን ያውቃልና። እኔ ክርስቲያኖችን ለማነሳሳት በጣም ፈልጋለሁ። ይሄ ትልቅ እድል ነው። ሌሎች ነቅተው ሌላ ነገር ከማድረጋቸው በፊት እኛ አስቀድመን ነቅተን ለወንጌልና ለእግዚአብሔር ክብር የሚሆን ነገር ማድረግ እንችላለን ብዬ አምናለሁ። ስለተሰጠኝ ዕድል እንደገና አመሰግናለሁ። እንግዲህ የተወደዳችሁ አድማጮች ጉዲፈቻን አስመልክቶ ስናቀርብላችሁ የነበረው ትምህርት በዚሁ ተጠናቋል። በሌላ ጊዜ በሌላ ትምህርት ወንድም ማሙሻ ፈንታን እንደምናገኛቸው ተስፋ አድርጋለሁ። እስከዛሬ እዚህ ስቱዲያችን ተገኝተው ለሰጡን ሰፊ ማብራሪያ በእናንተ በአድማጮቻችንና በምስራች ድምፅ ተስፋ ለሴቶች የሬዲዮ ፕሮግራም ስም ከልብ ላመሰግን እወዳለሁ።

የተወደዳችሁ አድማጮቻችን እንግዲህ የዛሬውን ፕሮግራማችንን ወደ ማጠናቀቁ ተቃርበናል። በፕሮግራማችን ላይ ያላችሁን ሐሳብ፣ ምክር፣ ጥያቄና አስተያየት እንዲሁም የጸሎት ርዕስ በአድራሻችን ላኩልን። አድራሻችን የምሥራች ድምፅ መገናኛ አገልግሎት ተስፋ ለሴቶች የራዲዮ ፕሮግራም የመልእክት ሳጥን ቁጥር 1366 አዲስ አበባ ነው። እንዲሁም በስልክ ቁጥራችን 0944 08 84 25 እደግመዋለሁ፣ 0944 08 84 25 ደውሉልን፣ ወይም አጭር የጽሑፍ መልእክት ላኩልን። በተጨማሪም የምስራች ድምጽ ራዲዮ በሚል የፌስቡክ ገጻችን፣ በቴሌግራምና በዋትሳፕ ልታገኙን ትችላላችሁ። እስካሁን ቆይታችሁ ፕሮግራማችንን ስለተከታተላችሁ ከልብ እናመሰግናለን። ፕሮግራሙን አዘጋጅቼ በማቅረብ ከእናንተ ጋር የነበርኩት እኔ አስራት ፈይሳ ነኝ። ሳምንት በተከታዩ ፕሮግራማችን እስከምንገናኝ ሰላም ቆዩን ከመገኘት